የጥቁር አሜሪካዊው ጆርጅ ፍሎይድን ሞት ተከትሎ በአሜሪካን ሁሉም ግዛቶች የተቃውሞ ሰልፎች በመካሄድ ላይ ባሉበት ወቅት በዋሽንግተን ዲሲ የሚገኘው የአፍሪካ አሜሪካውያንን ታሪክና ባህል ለማስተዋወቅ የተገነባው ሙዚየም በድህረ ገጽ አማካኝነት ስለ ዘር እናውራ የሚል አስተማሪ ፕሮጀክት ጀምሯል። የሙዚየሙ ተወካይ ካንድራ ፍላናገን እንደሚያስረዱት ፕሮጀክቱ ለድህረ ገጹ ጎብኚዎች በአሜሪካን ሀገር ለዘመናት ስለ ኖረው ዘረኝነትና ከዘረኝነት ጋር የተያያዙ እንቅስቃሴዎች ያስረዳል። ድህረ ገጹ በተለይ በአሜሪካ ውስጥ ስለኖረው የዘረኝነት አጭር ታሪክ ይዟል። ዋናው ፍላጎታችን ግለሰቦችና በአጠቃላይ ማህበረሰቡ በዘር ስለተቃኘው ማንነታችን እንዲያስቡ መርዳት ነው። ድረ ገጹ የያዛቸው መረጃዎች ለረጅም ዓመታት በሙዚየሙ ሰራተኞች ሲዘጋጁ የቆዩ መሆናቸውን እና በታሪክ ሳይንስ እና ሳይኮሎጂ ጉዳዮች ላይ ጥልቀት ያላቸው ጥናቶችን ያካተተ እንደሆነ ፍላና ይገልጻሉ። ዝምታ አደገኛ ነው። ዝምታ የራሱ መልእክት ያስተላልፋል። ሸፋፍነን እያለፍነውም ሆነ እንደሌለ ቆጥረን የዘር ጉዳይ ጨርሶ የማይነሳ ከሆነ በመነጋገር ልንፈታቸው እንችላቸው የነበሩ ነገሮችን ያጠፋብናል። በዓለም ላይ የሆነ ያለውን ነገር እንዳናይ ያደርገናል። ነገሮችን እንዴት ተቀብለን ማስተናገድ እንደምንችል እና በምንተዋወቅ ሰዎች መካከል እንኳን ልዩነታችንን አልፈን በአብሮነት መኖር እንዳንችል ያደርገናል። ፕሮጀክቱ በድህረ ገጹ ላይ የሚጠቀማቸው ግብአቶች ያለውን እውነታ ብቻ የሚያሳዩ አይደሉም። ከኢኮኖሚ አንስቶ በፖለቲካው፣ ባህልና ትምህርት ዙሪያ በዘር ምክንያት በአሜሪካኖች ሕይወት ላይ ለሚፈጠሩ ችግሮችም መፍትሄ የሚያስቀምጡ መሆኑን ሌላዋ የሙዚየሙ ሰራተኛ አና ሂንድሌይ ይናገራሉ። አንድ ተማሪ በትምህርት ቤት ቆይታው በሙሉ የሚነገረው በአንድ ወገን የተቃኘ በነጭ ወንዶች እይታ የሚነገር ታሪክ ነው። እኛ ደግሞ አጥብቀን እየደገፍን ያለ ነው ታሪኮች ከብዙ አቅጣጫ እንዲታዩ ነው። የአፍሪካ አሜሪካዊ ታሪክ የአሜሪካ ጠቅላላ ታሪክ ነው። በሌላ በኩል በሎስ አንጀለስ ከተማ ካሊፎርኒያ ዩኒቨርሲቲ አስተማሪና በዩኒቨርሲቲው በመብት ዙሪያ የሚሰሩ ፕሮጀክቶች አስተባባሪ የሆኑት ጌሪ ኦርፊልድ ዋናው ችግር በአሜሪካ ትምህርት ስርዓት ውስጥ የሚሰጡት ትምህርቶች ብቻ ሳይሆኑ የተቀረጹበትን መንገድ ነው ይላሉ። ኦርፊልድ የሚመሩት ፕሮጀክት በ2006 ባሳተመው ሪፖርት በቀለም የሚከፋፍለው የአሜሪካ ትምህርት ስርዓት ከ1960ዎቹ ጀምሮ ምንም ያክል መሻሻል እንዳላሳያ ያትታል። ሪፖርቱ ከወጣ 14 ዓመት ቢሆነውም ሁኔታዎቹ ግን እየተባባሱ ነው የሄዱት፣ ይላሉ ኦርፊልድ። በዋናነት የዘርና የመደብ ችግሮች አሉብን። አሜሪካ ውስጥ ጥቁሮች፣ ላቲኖችና የቀደምት አሜሪካ ዝርያ ያላቸው ተማሪዎች በብዛት የሚማሩት ድህነት በበዛባቸው ትምህርት ቤቶች፣ ልምድ በሌላቸው አስተማሪዎች፣ ውሱን በሆነ ስርዓተ ትምህርት ውስጥ ነው። አብረዋቸው የሚማሯቸው ተማሪዎች ብዙ ተወዳዳሪ አይደሉም፣ ወላጆቻቸውም አቅም የላቸውም። ኦርፊልድ የቻርተር ትምህርት ቤቶችና የግል ተቋማት መስፋፋት ለቀለም መከፋፈሉ አስተዋጽኦ እንዳደረጉ ይናገራሉ። እነዚህ ትምህርት ቤቶች እንደ ሕዝብ ትምህርት ቤቶች ዘርን ሳይለዩ ተማሪዎችን እንዲቀበሉ ወይም የሲቪል ሕግ ትምህርቶችን እንዲያስተምሩ አይገደዱም። በ1960ዎቹና 70ዎቹ ትምህርት ቤቶች በአንድ ታቅፈው የገንዘብ እርዳታ እንዲደረግላቸውና እንዲሻሻሉ የተለያየ ቀለም ያላቸው ተማሪዎች በተሻሉ ትምህርት ቤቶችና ማህበረሰቦች ውስጥ ተቀላቅለው መማር እንዲችሉ የሚያደርጉ ፖሊሲዎች በተከታታይ ይወጡ ነበረ። ነገር ግን ጠቅላይ ፍርድ ቤቱ የበለጠ ጽንፈኛ በሆነ ቁጥር ትምህርት ቤቶቹን እንዳይከፋፈሉ የሚያደርገው እቅድ እየተረሳ እየተተወ መጣ። ኦርፊልድ በሰብአዊ መብት እንቅስቃሴዎች ወቅት ተጀምረው ወደ ነበሩት ትምህርት ቤቶች በቀለም እንዳይከፋ ፍሉ የሚያደርጉ አሰራሮች መመለስ ያስፈልጋል። ወላጆችም ለልጆቻቸውም የሚፈልጉትን ትምህርት ቤቶች መርጠው ማስተማር እንዲችሉ መደረግ አለበት ብለው ያምናሉ።